ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጥር 3 2016 ዓ.ም ዝግጅታችን ጀመረ። ¶¶ <externals>

የሰብአዊ ተግባራት ተቋም የሆነው የኢትዮጵያ ቀይ መስቀል ማህበር ሠራተኛ ትግራይ ክልል ውስጥ መገደሉን ማኅበሩ አስታውቋል። በመጀመሪያ ጊዜ የተፈጸመ ጥቃት አይደለም። በእንደዚህ አይነት ሁኔታ በትግራይ ክልል ባለፉት ሶስት ዓመት ባልሞላ ጊዜ ውስጥ

አስራ አራት ቴክ ሰራተኞቻችን በአሰቃቂ ሁኔታ ህይወታቸው አልፏል። በጣም የሚያሳዝን ነው። እዛው በትግራይ ክልል ውስጥ መቶ አርባ አንድ አምቡላንሶቻችን ወድሟል፣ ተዘርፈዋል። ወደ ሰላም በተገባበት እንዲህ አይነት ሁኔታ በመፈጠሩ ድንጋጤን ፈጥሮብናል።

የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲ ኃላፊ የሆኑትን አቶ መስፍን ደረጀ ነው ቀደም ብለን የሰማናቸው። ዝርዝሩ ዘገባ በምሽቱ ይቀርባል። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ስለመጠየቁና የሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ አካተናል። ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን

ታስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን አለች። ዋና አዘጋጃችን ቆንጅት ታየናት እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የአለም ዜናዎች እናጋራችኋለን ስመኝ ቆየ ጠብቃችኋለች

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ ቻይና የሶማሊያን አንድነት እንደምትደግፍ አስታወቀች፣ በአፍሪካ ቀንድ በተካሄዱ ጦርነቶች ንጹሐን ዜጎች አስከፊ ግፍ ተፈጽሞባቸዋል ሲል ሂዩማን ራይትስ ዋች አስታወቀ፣ እንዲሁም አሜሪካና እንግሊዝ በሁቲዎች ላይ ባደረሱት ጥቃት ቢያንስ አምስት ተዋጊዎች መገደላቸው ተገለጸ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና የአፍሪካ ቀንድ ልዩ መልእክተኛ ሀና ቴቴ

በቀጠናው ለውጦች ዙሪያ ከኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ጋር ተወያይተዋል። በአፍሪካ ቀንድ በሚታዩ ለውጦች ላይ ትኩረት በማድረግ በአህጉሪቱ ኢኮኖሚያዊ ሰላምና ጸጥታ ጉዳዮች ላይ ከአምባሳደር ምስጋኑ ጋር ሰፊና ግልጽ ውይይት አድርገናል ሲሉ የመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ በኤክስ ማህበራዊ ትስስር ገጻቸው ላይ ገልጸዋል። የውጭ ጉዳይ ሚኒስትርም ስለ ውይይቱ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃ

በሁለቱ ወገኖች መካከል የተደረገ ውይይት በወቅታዊ ጉዳዮች በሁለትዮሽ እና በባለብዙ ወገን የጋራ ጉዳዮች በቀጠናው የሰላምና ጸጥታ

እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠና ላይ ያተኮረ እንደሆነ አመልክቷል። በኢትዮጵያና በሶማሌላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በአፍሪካ ቀንድ ውጥረቶች ባየሉበት በዚህ ወቅት ሁለቱ አካላት ያደረጉት ውይይት የመግባቢያ ሰነዱ ያስከተላቸውን ውጥረቶች ያካተተ ስለመሆኑ ግን የተጠቀሰ ነገር የለም።

የመግባቢያ ስምምነቱን ተከትሎ በአፍሪካ ቀንድ የተፈጠረው ውጥረት እንደሚያሳስባቸው የተለያዩ የዓለም አቀፍ ማህበረሰብ አካላት የገለጹ ቢሆንም የተባበሩት መንግስታት ግን እስካሁን በጉዳዩ ላይ በይፋ የሰጠው መግለጫ የለም። በኢትዮጵያና በተገንጣይዋ ሶማሌላንድ መካከል የተደረገው የባህር ወደብ ስምምነት ቀጠናዊ ውጥረት ማስከተሉን ተከትሎ

ቻይና የሶማሊያ የግዛት አንድነት እንዲከበር ሐሙስ ዕለት ጥሪ አቅርባለች ታህሳስ ሀያ ሁለት ቀን በተፈረመው የጋራ መግባቢያ ሰነድ ሶማሌላንድ ሀያ ኪሎ ሜትር ርዝመት ያለው የባህር ጠረፏን ወደብ አልባ ለሆነችው ኢትዮጵያ ለ ለሀምሳ አመት እንድትከራይ የተስማማች ሲሆን ኢትዮጵያ የባህር ኃይል የመመስረትና የንግድ ወደብ የማቋቋም ፍላጎት እንዳላት ተመልክቷል የቀድሞ የእንግሊዝ ቅኝ ግዛት የነበረችው ሶማሌላንድ እንደ አውሮፓውያን አቆጣጠር በ19 ።

ከተገለጠና አንድ ከሶማሊያ ነጻ መሆኗን ብታውጅም ዓለም አቀፉ ማህበረሰብ እስካሁን እውቅና አልሰጣትም።

የቻይና የውጭ ጉዳይ ሚኒስትር ማኦኒንግን ጠቅሶ በኤክስ ማህበራዊ ትስስር ገጹ ላይ መልእክት ያስተላለፈው በሶማሊያ የሚገኘው የቻይና ኤምባሲ ሶማሌላንድ የሶማሊያ አካል ነች ብሏል። የሶማሊያ መንግስት ብሔራዊ አንድነቱን፣ ሉዓላዊነቱንና ግዛቱን ለማስጠበቅ በሚያደርገው ጥረት ቻይና የሶማሊያን የፌዴራል መንግስት ትደግፋለች ያለው መግለጫ አክሎ የቀጠናው ሀገራት ቀጠናዊ ጉዳዮችን በዲፕሎማሲያዊ መንገድ እንደሚያስተናግዱት ተስፋ አለን ብሏል።

የምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ በበኩሉ ሐሙስ ለት ባወጣው መግለጫ በኢትዮጵያና በሶማሊያ መካከል ስላለው አለመግባባትና ከሚያዝያ ወር ጀምሮ በጦርነት በምትታመሰው ሱዳን ስላለው ሁኔታ ለመወያየት እንደ አውሮፓውያን አቆጣጠር በጥር 18 ኡጋንዳ ላይ ስብሰባ እንደሚያካሄድ አስታውቋል። ከቻይና በተጨማሪ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ የአረብ ሊግ፣ ግብፅና ቱርክ የሶማሊያ ሉዓላዊነት እንዲከበር ጠይቀዋል።

እንደ አውሮፓውያን አቆጣጠር በተገባደደ 2023 በአፍሪካ ቀንድ ከፍተኛ የሰብአዊ መብት አፈናና በጦርነት ውስጥ ከፍተኛ ግፍ የተፈጸመበት ዓመት እንደነበር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ሐሙስ ለት ይፋ ያደረገው ሪፖርት አመልክቷል። ቡድኑ በቀጠናው የሚገኙ ተቋማትና ዓለም አቀፉ ማህበረሰብ

የሲቪሎችን ደህንነት ለመጠበቅ በቂ ጥረት አለማድረጋቸውን በመግለጽም ተጠያቂ አድርጓል። እንደ አውሮፕያን አቆጣጠር በ2023 የአፍሪካ ቀንድ መንግስታት መጠነ ሰፊ የሰብአዊ ቀውሶችን እንዳሳለፉ የጠቀሰው ሪፖርት በሱዳንና በኢትዮጵያ ንጹሀን ዜጎች በጦርነት ስም የተፈጸሙ መጠነ ሰፊ ግፎችን ተቋቁሞ ማለፋቸውንና ምንም አይነት ምርመራና ተጠያቂነት አለመኖሩን አመልክቷል።

በሂዩማን ራይትስ ዋች የአፍሪካ ክፍል ምክትል ዳይሬክተር የሆኑት ላቲሽያ ባደር መንግስታት በጣም መሰረታዊ የሆኑ የጦርነትና የሰብአዊ መብት ሕጎችን

በግልጽ ሲጥሱ አይተናል ብለዋል። በሱዳን የጦር ሰራዊትና በፈጥኖ ደራሹ ቡድን መካከል ሚያዚያ ላይ በተቀሰቀሰው ጦርነት ተፋላሚዎቹ ከባድ የጦር መሳሪያዎችን ህዝብ በሚበዛባቸው አካባቢዎች በተደጋጋሚ መጠቀማቸውን ሪፖርቱ ገልጿል። ግጭቱን ለመፍታት የተንቀሳቀሱ ተጽዕኖ ፈጣሪ መንግስታትና

የቀጠናው ተቋማትም የሰዎችን መብት ማስከበር ላይ የተመሰረተ መፍትሄ ከመፈለግ ይልቅ የአጭር ጊዜ መፍትሄ ላይ አተኩረዋል በማለትም ወቅሰዋል። በኢትዮጵያም በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት የተሳተፉ አካላት የሰላም ስምምነት ከተፈራረሙ በኋላ በተወሰኑ የትግራይ ክልል አካባቢዎች የሰብአዊ መብትና ለሰብአዊ እርዳታ አቅርቦት መሻሻሉን ባደርብ ያመለክቱ

ዓለም አቀፉ ማህበረሰብ ተጠያቂነት ለማስፈን በቂ ጥረት አለማድረጉን ሪፖርቱ ገልጿል። በተለይ ባለፉት ስድስት ወራት ውስጥ በአማራ ክልል የመብት ሁኔታ እያሽቆለቆለ መምጣቱንና ግጭቶች መጨመራቸውን አስተውለናል ያሉት ባደር በንጹሐን ዜጎች ላይ እያሳደረ ያለውን ተጽዕኖ

እያየን ነው። በክልሉ የሚፈጸሙ ህገወጥ ግድያዎችንና ጾታዊ ጥቃቶችን በተለይ ደግሞ የቀጠለው ግጭት ሰላማዊ ሰዎች መሰረታዊ አገልግሎቶችን ለማግኘት ባላቸው አቅም ላይ እያደረሰ ያለው አስከፊ ተጽዕኖ መዝግበናል ብለዋል። እንደ አውሮፓውያን አቆጣጠር በ2021 ብቻ ኢትዮጵያ ውስጥ አምስት ነጥብ አንድ ሚሊዮን ሰዎች በሀገራቸው ውስጥ የተፈናቀሉ ሲሆን ይህ ቁጥር በአንድ አመት ጊዜ ውስጥ

በሀገር ውስጥ በመፈናቀል ከዚህ በፊት ያልተመዘገበ ቁጥር ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ እንግሊዝና ሌሎች አጋሮች የሁቲ አማጽያን በቀይ ባህር ላይ በኤደን ባህረ ሰላጤ

በዓለም አቀፍ መርከቦች ላይ ላደረሷቸው ተከታታይ ጥቃቶች ምላሽ ለመስጠት ተከታታይ የአየር ድብደባ አካሂደዋል። ጥቃቱ በኢራን የሚደገፈውን ቡድን በእጅጉ የሚያዳክም መሆኑንም ተገልጿል። ዩናይትድ ስቴትስ ማዕከላዊ እዝ ሐሙስ ዕለት ማምሻውን ባወጣው መግለጫ በተከታታይ የተደረጉት የአየር ድብደባዎች በሁቲ ቁጥጥር ስር በሚገኙ የየመን አካባቢዎች ውስጥ በሚገኙ አስራ ስድስት ቦታዎች ላይ መፈጸማቸውንና የትዕዛዝና የቁጥር መስመሮችን

የሚሳይል ማስወንጨፊያና የምርት ስፍራዎችን ጨምሮ ከ60 በላይ ኢላማዎች መመታታቸውን አስታውቋል። ስለ ዘመቻው ዝርዝር ሁኔታ ለመናገር ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ መከላከያ ባለስልጣን በኃይልና በጥሩ ሁኔታ ጉዳት አድርሰንባቸዋል ሲሉ ለአሜሪካ ድምጽ ተናግረዋል።

የሁቲ አማጺ ቡድን ቃል አቀባይ በበኩላቸው በጥቃቱ ቢያንስ አምስት ተዋጊዎች ሲገደሉ ስድስት ሌሎች መቁሰላቸውን ያስታወቁ ሲሆን ጥቃቱ ጉዳት ስላደረሰባቸው ኢላማዎች ግን አልገለጹም። አሜሪካና እንግሊዝ በአውስትራሊያ፣ ካናዳ፣ ኔዘርላንድ ና ባህሬን እርዳታ ጥቃቶቹን ያካሄዱት ተዋጊ ጀቶችን የውሃ ላይ ና ሰርጓጅ መርከቦችን በመጠቀም መሆኑን የመከላከያ ባለስልጣኑ ገልጸዋል። የሁቲ የጦር ሰፈሮችን ለማጥቃት ዩናይትድ ስቴትስ ብቻ ከአንድ

መቶ በላይ አነጣጥሮ አውዳሚ ከባድ መሳሪያዎችን መተኮሷንም ገልጸዋል። ጥቃቱን ተከትሎ ሐሙስ ዕለት ዋይት ሀውስ ባወጣው መግለጫ ፕሬዚዳንት ጆ ባይደን ጥቃቶቹ ከዚህ በፊት ታይቶ በማያውቅ መልኩ ሁቲዎች በዓለም አቀፍ የባህር መርከብ ላይ ላደረሱት ጥቃት ቀጥተኛ ምላሽ መሆኑን ገልጸዋል። የዲፕሎማሲ ጥረቶች ችላ በመባላቸው አስፈላጊ መሆናቸውንም አመልክተዋል።

በተመሳሳይ፣ የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ የሁቲ ጥቃቶች አለመረጋጋት መፍጠራቸውን በመግለጽ አውግዘው የእንግሊዝ ተዋጊ ጀቶች በሐሙሱ ጥቃት ላይ መሳተፋቸውን አረጋግጠዋል።

የተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ደቡብ አፍሪካ በእስራኤል ላይ ያቀረበችውን የዘር ማጥፋት ክስ ሐሙስ ዕለት ማዳመጥ ጀምሯል። ክሱን እስራኤልና ዋና አጋሯ ዩናይትድ ስቴትስ ተቃውመውታል። የደቡብ አፍሪካ የሕግ ቡድን አባላት ሐሙስ ዕለት በዳኞች ቡድን ፊት ቀርበው ባሰሙት ክርክር የእስራኤል ድርጊት የዘር ማጥፋት ሂደት ነው ሲሉ ተናግረዋል። የፍልስጤኑ ታጣቂ ቡድን ሐማስ እንደ አውሮፕያን አቆጣጠር ጥቅምት ሰባት በእስራኤል ሰላማዊ ዜጎች ላይ ባደረሰው ጥቃት

ወደ 1200 የሚጠጉ ሰዎች መሞታቸውንና 240 ሰዎች መታገታቸውን ተከትሎ እስራኤል እያካሄደች ያለችው የጥቃት ዘመቻም በአስቸኳይ እንዲታገር ጠይቀዋል።

የደቡብ አፍሪካ የፍትህ ሚኒስትር ሮናልድ ላሞላ ከፍርድ ቤቱ ውጭ ባደረጉት ንግግር በጋዛ እየደረሰ ያለውን የዘር ጥፋት ለመከላከል መንግስታችን ወደ ዓለም አቀፉ ፍርድ ቤት ቀርቧል ያሉ ሲሆን ለፍትህ ያለው የቁርጠኝነትና በፍልስጤም የሚደረገውን አረሜናዊ ጭፍጨፋ ለማስቆም በዓለም አቀፉ ማህበረሰብ የወልሳቤ ጋር ጥልቅ ተዛምዷለሁ ብለዋል። ደቡብ አፍሪካ እስራኤል እንደ አውሮፓውያን አቆጣጠር በ1948 የወጣውን

የዘር ማጥፋት ስምምነት ጥሳለች በማለት የምትከራከር ሲሆን ጥቃቱን ከሰላሳ አመት በፊት በሩዋንዳ ከተፈጸመው የዘር ማጥፋት ጋር ታመሳስላለች። ክሱን መሰረተ ቢስ ነው በማለት የምታጣጥለው እስራኤል በበኩሏ ክርክሯን አርብ ዕለት ለፍርድ ቤቱ እንደምታቀርብ የተገለጸ ሲሆን፣ ዳኞች ብይን ለመስጠት ግን አመታት ሊወስዱ እንደሚችሉ ተጠቁሟል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ።

ስመኝሽን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው እየተከታተላችሁ የምትገኙት።

ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋማ ብሎ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ።

የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ እንሻገር። አንድ ባልደረባው በትግራይ ክልል እምባነት ወረዳ ባልታወቁ ሰዎች መገደላቸውን የኢትዮጵያ ቀይ መስቀል ማኅበር አስታውቋል።

የአምቡላንስ አሽከርጋሪ እንደሆኑ የገለጻቸው ባልደረባው የተገደሉት በምጥ የተያዘች እናት ወደ ሕክምና ለመውሰድ በጉዞ ላይ በነበሩበት ወቅት መሆኑን ማኅበሩ አመልክተዋል። ጉዳዩ እየተጣራ መሆኑን የገለጹት የእምባ ሰናይት ወረዳ አስተዳዳሪ በበኩላቸው የሚያስተዳድሩት አካባቢ እንደዚህ አይነት ግድያ መፈጸሙ ይቅርታ ጠይቀዋል። የዚህን ጉዳይ ዝርዝር ሙሉጌታ ጽባያ ያሰማናል።

የኢትዮጵያ ቀይ መስቀል ማህበር ትናንት ባወጣው መግለጫ እንዳለው አንድ ባልደረባው በትግራይ ክልል ማዕከላዊ ዞን

እምባስኔት ወረዳ የተገደሉት በምጥ የተያዘች እናት ወደ ሕክምና ተቋም ለመውሰድ በተንቀሳቀሱበት ወቅት ነው። አቶ ወልዱ አረጋዊ በርሀ የተባሉት ባልደረባው ጥር አንድ ቀን 2016 ዓ ምት ከምሽቱ አምስት ሰዓት ከሀያ አካባቢ በተተኮሰባቸው ጥይት መገደላቸውን ነው ማኅበሩ የጠቀሰው። ከተመደብበት የሥራ ቦታ ማለትም ነበለት ከተባለች ከተማ ወደ አዱጉደም የተባለ ቀበሌ የሕክምና ባለሙያ ይዘው በመጓዝ ላይ እያሉ ቀበሌው አካባቢ ሲደርሱ ማንነ

ጀግንነታቸው ባልታወቁ ሰዎች ጥይት ተተኩሶባቸው ወደ ሕክምና እየተወሰዱ በነበረበት ሰዓት ህይወታቸው አልፏል ሲል ማህበሩ አስታውቋል። የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ደረጄ ለአሜሪካ ድምፅ ሲናገሩ ተግባሩ የሚወገዝ የሚወገዝና የሰብአዊ አገልግሎትን የሚያደናቅፍ ነው ብለዋል። ይሄ ደግሞ በመጀመሪያ ጊዜ የተፈጸመ ጥቃት አይደለም። በእንደዚህ አይነት ሁኔታ በትግራይ ክልል ባለፉት

ሶስት አመት ባልሞላ ጊዜ ውስጥ አስራ አራት ሰራተኞቻችን በአሰቃቂ ሁኔታ ህይወታቸው አልፏል። በጣም የሚያሳዝን ነው። በዚህ ሲችዌሽን ደግሞ እዛ በትግራይ ክልል ውስጥ መቶ አርባ አንድ አምቡላንሶቻችን ወድሟል፣ ተዘርፈዋል። ደግሞ በትግራይ ክልል አንፃራዊ ሰላም ወደ ሰላም በተገባበት እንዲህ አይነት ሁኔታ በመፈጠሩ በጣም ከፍተኛ ድንጋጤን ፈጥሮብናል። በጣም አዝናናል። የኛ አባላቶቻችን ሰራተኞች

ተመሳሳይ ተግባር በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉት አቶ መስፍን የሰብአዊ እርዳታ ሰራተኞች በችግር ቦታም እየገቡ ህዝብ የሚያገለግሉ በመሆናቸው ሊጠበቁ ይገባል በማለትም አክለዋል። አምቡላንስ አሽከርካሪና አምቡላንስ ማጥቃት ማለት ወላድ እናትን፣ ህጻናትን እንደ መግደል ነው የሚቆጠረው። ስለዚህ ይህን በእጅጉ እናወግዛለን። በዛሬው ዕለትም ኢትዮጵያ ቀይ መስቀል ማህበር

የብሔራዊ ቦርድ አመራር አባላት እና የሁሉም ክልሎች ቦርድ አመራር አባላት በዚህ ጉዳይ ላይ ልዩ ስብሰባ አድርገዋል። ይሄ ነገር መወገዝ አለበት፣ መቆም መቻል አለበት። ይሄ ነገር ሊደገም አይገባም። የቀይ መስቀልን አርማ ጥላ ከለላ አድርጎ የሚንቀሳቀሱ ሰራተኞች የጥቃት ሰለባ መሆን የለባቸውም። ይሄ በትግራይ ክልል ብቻ አይደለም።

በአማራ ክልል ውስጥም በተመሳሳይ ጥቃት እንደዚህ አይነት ጥቃቶች ተፈጽሟል። በኦሮሚያ ውስጥም እንደዚህ አይነት ጥቃት በተከታታይ ተፈጽሟል። አሽከርካሪዎቻችን የጥቃት ሰለባ ሆነዋል። አምቡላንሶቻችን ተቃጥሏል። ስለዚህ የትኛውም የታጠቀም ያልታጠቃ

ግድያው የተፈጸመው በማን ነው ተብለው የተጠየቁት ኃላፊው በክልሉ የሚገኘው የቀይ መስቀል ማህበር ቅርንጫፍ ለመንግስት አካላት ጉዳዩን አሳውቋል፣ በሂደት ላይ ነው ያለው ሲሉ ገልጸዋል። የትግራይ ክልል እምባስኔቱ ወረዳ አስተዳዳሪ አቶ ኪዳነ ማርያም ሱራፌል በሰጡት ማብራሪያ ደግሞ እርሳቸው በሚያስተዳድሩት አካባቢ ይህንን መሰል ግድያ በመፈጸሙ ማህበሩን ይቅርታ ጠይቀዋል። በወረዳችን የተፈጠረውን ነገር ያልተጠበቀ ያጋጠመን አደጋ ነው። የቀይ መስቀል

ዜና እና ሽፌሩም አንዲት እናት ለጤና አገልጋሎትን በተለይም ደግሞ ለወሊድ ጥሪ ተደርጎለት ጉዞ ላይ እያለ በአጋጠመው ሁኔታ ሽፌሩም የህይወት አደጋ ገጥመናልና አምፕላንሷን መጠነኛ የሚባለውን ጉዳት ደርሰዋል። አጠቃላይ በዚህ ሁኔታ በሰው እውነት ደረጃ ስናየው ና መሆን ያልነበረበት ተፈጥረዋል። በዚህም አጋጣሚ ለቀይ መስቀል ማህበርም ለተፈጠረው ነገር

ስፍራ እየጠየቅን ወደፊት በዚህ ሁኔታ የሚመለከተውን አካል እያጣራ ተጠናቆ ማብራሪያን የምንሰጥበት ሁኔታ ይሆናል። እስከ ዛሬ አርብ ጥር ሶስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በግድያው የተጠረጠሩ ሰዎች አለመያያዛቸው ያስረዱት አስተዳዳሪው ጉዳዩ በህግ ክትትል ውስጥ እንዳለም አስረድተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም። መቀለም

ሙልጌታ አጽባህን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ሙልጌታ ቀድሞ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ የኢትዮጵያ ስነ ህንጻ ባለሙያዎች ማህበር ጠይቋል።

የተቋሙ ፕሬዚደንት አቶ ሀብታሙ ጌታቸው በአዲስ አበባ የሚገኘውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላ ህንፃ እንዲፈርስ መደረጉን መነሻ አድርገው ለአሜሪካ ድምፅ በሰጡት ቃለ መጠይቅ የልማት ፍላጎትና የቅርስ ጥበቃን ለማስታረቅ ውይይት መደረግ አለበት ብለዋል።

የኢትዮጵያ ቅርስ ባላደራ ማህበር በበኩሉ የሎምባርዲያ ታሪካዊ ሕንፃ እንዳይፈርስ በፍርድ ቤት ሲከራከር መቆየቱን አስታውቋል። በመጨረሻ ግን ህንፃው ከቅርስነት ዝርዝር ተሰርዘዋል ተብሎ እንዲፈርስ እንደተወሰነ የማህበሩ ዋና ስራ አስኪያጅ አቶ መቆያ ማሞ ለአሜሪካ ድምፅ ተናግረዋል። የቅርሶችን ደህንነት አሳሳቢ ሁኔታ ላይ እንዳለም ተናግረዋል። የኢትዮጵያ ቅርስ ጥበቃ ባለስልጣን ደግሞ ህንፃው የቅርስነት መመዘኛን እንዳላሟላ አመልክቷል። ግብረ

ገብረ ሚካኤል ገብረ መድን ዝርዝር አለው፣ በመቀጠል ይሰማል። በአዲስ አበባ ልደታ ክፍለ ከተማ ወረዳ ዘጠኝ ከዋቢ ሸበሌ ሆቴል አጠገብ የነበረውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ህንፃ ዛሬ በቦታው የለም።

ይኸው ለዘጠና ዓመታት የቆየው ነባር ሕንፃ ከሰሞኑ ሲፈርስ ቅርስ ነው አይደለም በሚል የብዙዎች መነጋገሪያ ሆኖ ሰንብቷል። የኢትዮጵያ ቅርስ ባላደራ ማኅበር ሕንፃው እንዳይፈርስና ይልቁንም በታሪካዊ ቅርስነት እንዲመዘገብ በፍርድ ቤት ሲከራከር መቆየቱን የማኅበሩ ዋና ሥራ አስኪያጅ አቶ ማቆያ ማሞ ለአሜሪካ ድምፅ ተናግረዋል። ሎምባርዲያ በቅርስ መቶ ተመዝግቦ ነበር። ያ

እንደገና እንድፈርስ ተወስኖበት ያንን ተካሰን እስከ ሰበር ደርሶ ጉዳዩ በፍርድ ቤትም እየታየ ቆይቷል። ቅርስነቱ ተረጋግጦ የተመለሰበት አግባብ ነበር። የእኛ ጠበቃ ቢያንስ ሰባት ጊዜ በፍርድ ቤት

ለአሜሪካ ድምፅ አስተያየት የሰጡት የቅርስ ጥበቃ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው የሎምባርዲያ ህንፃ የቅርስነት መስፈርትን ስለማያሟላ እንዲፈርስ መወሰኑን አመልክቷል። እኛ ከቅርስነት የሰረዝነው የዛሬ ዓመት ነው። በአዲስ መመሪያ መሰረት መስፈርት ወጥቶ በዛ ተመዝኖ ማለት ነው። ሰላሳ ስምንት ፐርሰንት ነው ያገኘ ከሀምሳ ፐርሰንት በላይ የሆነ ነው የከተማ ስነ ህንፃ ቅርስ ተብሎ ይያዘው ማለት ነው። ስለዚህ አሁንም ምዝገባ የሚካሄደው ወደፊት በዛ መሰረት ነው።

አቶ አበባው መስፈርቶቹ ምን እንደሆኑ አላስረዱም አቶ ማቆያ ደግሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው መጀመሪያ ቅርስ ተብሎ ስመዘገቡ መስፈርታቸው ተለይተዋል ያ መስፈርት ሲቀየር ግን መታወቅ ይኖርበታል ለህዝብ ህብረተሰቡ ግንዛቤ ልሰጠው ይገባል እንዲሁም አብሮ ለሚሰራው አካል በልክ መረዳት ይኖርብናል እና ሎምባርዲ አሁን ቅርስ አይደለም ተብሏል ለምን ቅርስ አለው ለምንስ ቅርስ አይደለም እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው

እንደ ሎምባርዲያ ህንፃ ያሉ ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን የሚሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ የልማት ፍላጎትና የቅርስ ጥበቃ እየተቃረኑ በመምጣታቸው ችግሩ መፈጠሩን ይናገራሉ። በጣም ብዙ ጊዜ የሚያጋጥም ችግር ነው። ይሄ ችግር ለምንድን ነው የሚያጋጥመው? ሁለት ተጻራሪ ፍላጎቶች አሉ። የመጀመሪያው በአንድ ወገን የልማት ፍላጎት አለ

በሌላ በኩል ደግሞ እነዚህ ያረጁ የቆዩ የሚባሉ ቅርሶችን የምንላቸው ሁለቱን የማመዛዘን እና የማመጣጠን ጉዳይ ነው። የመጀመሪያ ነገር ታሪካዊ ቅርሶች በፍጹም መፍረስ የለባቸውም የሚል አቋም ያገኛ፣ ሁለተኛ ልማትም መደናቀፍ የለበትም። ስለዚህ ሁለቱን የሚያቻችሉ ስራዎችን ባለሙያዎችን ያሳተፈ፣ የታሪክ ተመራማሪዎችን ያሳተፈ፣ ቴክኖሎጂስቶችን ያሳተፈ ብዙ አይነት መፍትሄ ማግኘት ይቻላል። ግዴታ ማፍረስ ብቻ ብቻውን መፍትሄ አይደለም። ቅርሶችን ለመጠበቅም ግልጽ መስፈርት መውጣት አለ

ካለበት የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ። መስፈርቶቹ ውጤት ነው የሚመለች ከተባ ኢንተርናሽናል መስፈርትና እኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱን እንግዲህ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንፃ ቅርሶች ከሆኑ

በእርግጠኝነት ህንጻ የሚመለከተው አርኪቴክቶችን፣ ኢንጂነሮችን የመሳሰሉ ባለሙያዎች፣ እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ መስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፉ የሚመለከታቸው የሙያ ማህበራት ገብተውበት ይህኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለብን።

እንዴት ነው ይህንን ነገሮች ነገ ስከጥፋት የምንታደገው የሚለው ላይ የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም። ከዚህ ቀደም ከኢትዮጵያ ሆቴል ጎን የነበረውን ሺ ሰለሞን የገበያ ማዕከልና ላይን ላየን ባር የነበሩበትን ህንፃ ጨምሮ በርካታ ታሪካዊ ህንጻዎች መፍረሳቸውን የተናገሩት የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ ይህን አሳሳቢ ችግር ለመቅረፍ ምክክር ማድረግ ያስፈልጋል ብለዋል። አሳሳቢ ነው። በየጊዜው በተለይ ባለፉት

አራት ዓመታት ላይ በቅርሶች ላይ እየደረሰው ጫና ከፍተኛ ነው። እኛም እንደ ቅርስ ባላራ ትልቅ ስጋት አለን። ቅርሶቹ የሚያመጡት መጥፎ ገጽታ ይኖራል ብለን እኛ እናምን። ለምን የትኛውም አዲስ ነገር ይገንባ፣ ሌላም ነገር ይሰራ። የቅርሶቹ መኖር ውበት ነው ለአካባቢው እና ጥያቄ ምልክት ውስጥ ያሉ ቅርሶች ላይ መነጋገር እና የጋራ መፍትሄ ማበጀት ይሻላል። የምን ያለ ቅርሶቹ በአግባቡ ከለሙና ከተጠበቁ

ኢኮኖሚያዊ ፍላጎትን ማሟላት የሚችሉበት አቅም እንዳላቸው የተናገሩት አቶ ማቆያ የሚመለከታቸው አካላት ለዘርፉ ትኩረት እንዲሰጡም ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤልን፣ ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዘገባው ስንሻገር በጎርፍ ምክንያት ከተፈናቀሉ ከ79 ሺ በላይ የዳሰነች ወረዳ አርብቶ አደሮች መካከል ሰብአዊ ድጋፍ የደረሳቸው 20 በመቶ ብቻ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የክልሉ መንግስትና መንግስት ያልሆኑ ድርጅቶች ትብብር ከ20 ሚሊዮን ብር በላይ ወጪ በማድረግ ድጋፍ ተደርጓል ሲል ይሟገታል። የሐዋሳው ዘጋቢያችን ዮናታን ዘብዴዎች የሌሎች ባለድርሻ አካላትን አስተያየት አካቶ ቀጣዩን ዘገባ ልኮልናል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በወላይታ ሶዶ ከተማ ይፋ ባደረገው የመጀመሪያ ደረጃ ሪፖርት በዳስነች ወረዳ በኦሞ ወንዝ መጥለቅለቅ ምክንያት የተፈናቀሉ ከ79 ሺህ በላይ አርብቶ አደሮች ለሰብአዊ መብቶች ጥሰት ተጋልጠዋል ብሏል። የኮሚሽኑ የስደተኞች የአገር ውስጥ ተፈናቃዮችና የፍልሰተኞች መብቶች የስራ ክፍል ዲሬክተር እንጉዳይ መስቀልም ይህንን ለአሜሪካ ድምፅ አብራርተዋል። በተለያየ ጊዜ የምግብ ድጋፍ የቀረበ ቢሆንም በቂ እንዳልሆነ፣ ወቅቱን የጠበቀ እንዳልሆነ፣ ተደራሽ እንዳልሆነ

አረጋግጠናል ማለት ነው። ይህ በርግጥ በቂ እንዳልሆነ እነዚህም የሚመለከታቸው አካላትም ጭምር አምነውበታል። ከምግብ በተጨማሪ በተለይ የጤና አገልግሎት፣ የትምህርት አገልግሎት፣ መጠለያ አገልግሎቶች ላይ ክፍተቶች እንዳሉ እንዲሁ በክትትላችን ያረጋገጥነው ነው። ከዚህ በተጨማሪ በክትትሉ ከለየናቸው አንኳር የሰብአዊ መብቶች ጉዳይ አንደኛው በመፈናቀል አውድ ውስጥ የሚኖሩ

ሴቶችን፣ ህጻናትን አካል ጉዳተኞችና አረጋውያን ጋር በተመለከተ ያለው ችግር ነው። ከተፈናቀሉ አርብቶ አደሮች ውስጥ የአስቸኳይ ጊዜ ሰብአዊ ድጋፍ የሚደርሳቸውም በቁጥር አነስተኛ መሆናቸውንም ዳይሬክተሩ አስረድተዋል። ግጥ በእነሱ መረጃ የድጋፍ ያገኙ ሰዎች ወደ 56 ሺህ እንደሚደርሱ የተገለጸ ቢሆንም እኛ ግን ቅድም እንደጠቀስኩት እስከ ባለፈው ሳምንት ባሉ የመረጃ አሰባሰብና አሰናነድ ዘዴያችን መሰረት

ሀያ ከመቶ የሚያህሉት ብቻ ናቸው ድጋፍ ማግኘት የቻሉት የሚል እንዲሁም ደግሞ ድጋፉ በቂ እንዳልሆነ፣ ተደራሽ እንዳልሆነ እንዲሁ አረጋግጠናል ማለት ነው። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ እድሪስ ኤርሚያስ ግን ይህንን አህዛዊ መረጃ እንደማይቀበሉት ይናገራሉም።

የኮሚሽኑ መረጃ የቅርብ ጊዜ አይደለም ያሉት ኮሚሽነሩም 85 በመቶ ተፈናቃዮች ድጋፍ አግኝተዋል ሲሉ አስተባብሏል። ጠቅላላ ከ18 ሺህ ኩንታል በላይ ምግብ ነክ ቁሶች ቀርበዋል። በገንዘብ ሲተመን እንግዲህ መንግሥታዊ ያልሆኑ ግብረሰናይ ድርጅቶች ከ6.5 ሚሊዮን ብር በላይ እጅ በእጅ ለተፈናቃይ አሉታደር ወገኖቻችን ገንዘብ እየሰጡ ናቸው። የክልሉም አደጋ ስጋት ኮሚሽን 400 ኩንታል በቆሎ ዱቄት ገዝቶ ከ1.5 ሚሊዮን ብር ወጪ በላይ

በማውጣት ያው ገዝቶ አቅርቧል። ጠቅለል ባለ መንገድ በገንዘብ ሲተመን እስካሁን የነበረው ድጋፍ 20 ሚሊዮን ብር የሚጠጋ ድጋፍ ነው ያደረገው። የኢትዮጵያ ሰው መብቶች ኮሚሽን እስካሁን የተደረገው ድጋፍ 20 ፐርሰንት ብቻ ነው የሚል ሪፖርት ያቀረበ ይገኛል። የእናንተ

ግን ደግሞ ም ስንት ፐርሰንት ድጋፍ እያገኘ እኛ እንደ ክልል አደጋ ስጋት ኮሚሽን 85 ፐርሰንት አቅርቦት አጠቃላይ ተፈናቃይ አቅርበናል። 20 ፐርሰንት የተባለው ቀደም ሲል አደጋው ከሰተ በሳምንት እድሜ ክልል ውስጥ ዳታ ሊሆን ይችላል። ይሄ ግን አሁን ላይ እኛን የማይገልጽ መረጃ ነው ማለት ነው። የኢሰመኮ ስደተኞች፣ የአገር ውስጥ ተፈናቃዮችና የፍልሰተኞች መብቶች የስራ ክፍል ዲሬክተር ኢንጉዳይ መስቀልም ኮሚሽኑ ክትትል ያደረገው ከጥቅምት አምስት እስከ ጥቅምት 20 ቀን 2016 ዓ ም መሆኑን ጠቅሷል። በርቀት ሆኖ በሚደረገው

ምክትል ዘደግን ድጋፍ ያገኙት ተፈናቃዮች አነስተኛ መሆናቸውን አረጋግጠናል በማለት አስረድተዋል። ኮሚሽኑ ይህንን መድረክ ከማዘጋጀቱ በፊት ለምሳሌ ባለፉት ሁለት ሳምንታት ያገኘነው የግኝት ቅድም እንዳልነው በተወሰኑ ወራት ያለፉ በመሆናቸው እኛ ከመጣን በኋላ ምንድን ነው የነበሩ ለውጦች የሚሉትን ይሄ ብዙ ጊዜ ሪሞት ሞኒተሪንግ እንለዋለን፣ በሩቅ ቦታ ሆኖ ክትትል መስራት መረጃዎችን ሰንደናል።

እኛ ባገኘነው መረጃ ምንም እንኳን ድጋፎች ምክንያቱም ቅድም እንዳስረዳሁት እኛ በምንሄድበት ጊዜ ድጋፎች እንዳልነበሩ በቂ እንዳልሆነ የለየነው ነገር እንደተጠበቀ ሆኖ፣ እኛ ከመጣን በኋላ ክትትሉ ከተከናወነበት ጊዜ በኋላም ቢሆን ምንም እንኳን በተለያዩ አካላት የተሰጡ የቀረቡ ድጋፎች ቢኖሩም በቂ አይደለም የሚለው ድምዳሜ ላይ ያደረሰን በቅርቡም ጭምር ያከናወን ነው የሪሞት ሞኔተሪ

በጎርፍ በተጠቃው አካባቢ በቂ ድጋፍ አለመቅረቡና ከፍተኛ የሆነ የውሃ እጥረት መኖሩን የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማረም አይምል አስታውቀዋል። አሁን ዋናው መነጋገር ያለብን ይሄ ህዝብ ነው፣ ቁጥር አንድ። ምን ያስፈልጋል ብሎ ስነስርዓቱ ሲጠይቅ፣ እኔ ውሃ ነው የሚያስፈልገው ብዬ አስቀምጫለሁ። ቦታው ውሃ የለም። ቢያንስ የተወሰነ እህል ምናምን ሊመጣ ይችላል። ትንሽም ቦን፣ ያው የኢትዮጵያ ሀብት ይታወቃል። ግን ይህን እህል በምንድነው የምበስለው? ውሃ ውሃ፣ በጣም ተቸግረናል።

ማኅበራዊ አገልግሎት ሰጪ ተቋማት መውደማቸውንም፣ ተማሪዎች ትምህርት ማቋረጣቸውን፣ እንደዚሁም ለወባ ወረርሽኛ ሌሎች የተላላፊ በሽታዎች መጋለጣቸውን አክለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ምናመለስ ተፈናቃዮች የገጠማቸውን የጤና ችግር ለመፍታት የሕክምና ቁሳቁስ እጥረት እንደገጠማቸው ተናግሯል። በቋምነት እነዚህን ሰዎች በአግባቡ በዚች ምድር ሲኖሩ የሚኖሩበትን ሁኔታ መፍጠር ነው ትልቁ ይህ ሆኖ

ከጤና አንጻር የተነሱ ነገሮች የሉም ማለት አይቻልም። አንዱ የወባ ችግር ነው። እንግዲህ ያው ሲጀምር ሳይፈናቀሉም በፊት ወባማ አካባቢ መቶ ፐርሰንት ማለት ነው። ይህ ሆኖ የተባለው የዚህ የኬሚካል ርጭቱ ሙሉ አይደለም፣ እውነት ነው፣ ሙሉ አይደለም። ለምን ያው የኬሚካል እጥረት አለ። አገራዊ በራሱ ችግር ያለበት ነው።

እኛ እንዲያውም በሚገርም ሁኔታ በመደበኛ ደረጃ ርጭት በሚካሄድባቸው አካባቢዎች ላይ ሌሎቹ ጋር አላደረግንም። ስለሌለ ማለት ነው ቅድሚያ ይዛ ነው የተሰጠው። በቂ አይደለም እውነት ነው። ኢሴማኮ በወላይታ ሶዶ ከተማ ባዘጋጀው የባለድርሻ አካላት የውይይት ላይ የክልሉ መንግስት ስራ ኃላፊዎች፣ የተባበሩት መንግስታት ድርጅት ሰብአዊ ድጋፍ ማስተባበሪያ ቢሮ የሆነው ኦቻ፣ ወርልድ ቪዥን ኢትዮጵያ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች የተገኙ ሲሆን ድርጅቶቹ ከጊዜያዊ ድጋፍ ባለፈ ለዘላቂ መፍትሄም ትኩረት እንዲሰጥ አሳስቧል።

የዩኤን ኦቻ ተወካይ አቶ ታምራት መንግስትም የኢትዮጵያ ሂውማኒቴሪያን ፈንድ የሚባለው የቼፍ ንለዋለ ኦቻ ነው። ይህንን በበላይነት የሚመራው የደቡብ አራቱን ክልሎች ተጠቃሚ እንዲሆኑ ከማስቻል አኳያ ወደ ሰባት ሚሊየን ዩኤስዲ ተመድቦ ዳሰነች አንዱ ተጠቃሚ ነው የሚሆነው። ተጠቃሚነቱ ለማን ነው? ሪተርን ቅድም ላነሳ ነው የሚጠቅመን ነው። የኢሰመኮ የስደተኞች አገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ዲሬክተር ንጉዳይ መስቀልም

ዘላቂ መፍትሄ ለማመቻቸት አርብቶ አደሮች የተፈናቀሉበትን ምክንያት በመለየት ተጠያቂነትን ማረጋገጥ ይገባል ነው የሚሉትም። በተለይ ጊቤ ሶስት መጠኑን ሲጨምር የማስተንፈስ ወይም ውሃውን የመልቀቅ ስራ እንደሚሰራና ይህ ውሃ መለቀቁን ተከትሎ እዚህ ቦታ ላይ መጠኑን የጨመረ በተለይ ፍለዲንግ መጥለቅለቅ እንደተከሰተ ሶስተኛው ደግሞ ወደ የቱርካና መሙላትና ይሄ

ባክ ኢንፍሎ የሚሉት ወይም ደግሞ ባክ ፍለዲንግ በመከሰቱ ከ2012 ጀምሮ ከዚህ በፊት ከነበረው ለየት የሚያደርገው ትሬንድ ምንድን ነው? ቅድም እንዳልኩት ግድቡ ሲሞላ በተለይ እዛ አካባቢ መጥለቅለቆች የውሃ መጠኑን ክረምት የሚዘንበውን ዝናብ ተከትሎ ግድቡ ይሞላል፣ ውሃ ይፈሳል፣ ይጥለቀለቅ ነበር ግን

በጋ ሲመጣ ይመለሱ ነበር። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ኃላፊ አቶ ሞገስ መኮንን በበኩላቸው የጊቤ ሶስት የኃይል ማመንጫ ግድብ ፕሮጀክት ለጎርፍ መጥለቅለቅ ምክንያት አይደለም ሲሉ ተከላክለዋል። ጊቤ ሶስት በራሱ ግድቡ የሚመጣው ናቹራል የሪቨር ፍሎ ኮንትሮል የሚያደርግና በዛ መንገድ ደግሞ የተመጠነ ውሃ የሚለቅ ሪዘርቫየር ነው። ስለዚህ ሊመጣ የሚችለውን ናቹራል የሆነ ከዚህም የባሰ ሊመጣ የሚችለውን አደጋ ቀንሷል የሚለውን በዛ መንገድ አድሬስ መደረግ መቻል አለበት።

ትክክለኛ የግቤ ሶስት ኮንትሪቢሽንን ሳናሳይ ችግሩን ብቻ የምናነሳ ከሆነ ሚዛናዊ አይሆንም። ስለዚህ በዛ መንገድ የመፈናቀል መንስኤ ተብሎ የተነሳው ትክክል አይደለም። ከ1998 ዓ ም አንስቶም እስከ 2016 ዓ ም የቀጠለው የዳሰነች አርብቶ አደሮች መፈናቀል ዛሬም እልባት አልተበጀለትም ሲሉ የአካባቢው ነዋሪዎች ያማራሉም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ወላይታ ሶዶም።

እኛ ያለንበት ዋሽንግተን ዲሲ ላይ ከቀኑ 7 ሰዓት ከ33 ደቂቃ ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ33 ደቂቃ አልፏል። ወደ ቀሪ ዘገባዎቻችን ስንሻገር

ያሳለፍነው የአውሮፓውያኑ 2023 ዓ ም በተለይም በአፍሪካ ቀንድ ከፍተኛ የሰብአዊ መብት አፈናና የከፋ የጦር ግፍ የተፈጸመበት ዓመት ነበር ሲል ሁማን ራይትስ ዋች ትናንት ሐሙስ ባወጣው ዘገባ ይፋ አድርገዋል። ዓለም አቀፉ የመብቶች ተሟጋች ድርጅት አያይዘውም የሰላማዊ ሰዎች ደህንነት ጥበቃ ይረጋገጥ ዘንድ ተገቢውን ጥረት አላደረጉም ሲል አህጉራዊ ተቋማትንና ዓለም አቀፉን ማኅበረሰብ ተጠያቂ አድርገዋል።

የአሜሪካ ድምፅ የናይሮቢ ኃላፊ ማርያም ዲያሎ ሪፖርቱን አስመልክታ ያደረሰችንን ዘገባ አሉላ ከበደ ያስደምጠናል። እንደ አውሮፓውያን የዘመን አቆጣጠር በ2023 በአፍሪካ ቀንድ መንግስታት መጠነ ሰፊ የሰብዓዊ ቀውሶችን አስተናግደዋል። በሱዳንና በኢትዮጵያ ሰላማዊ ዜጎች በጦር ስም የተፈጸሙ አስከፊ ግፎችና አንዳችም ቁጥጥር ያልተደረገባቸው ጠያቂ ያላገኙ የመብት ጥሰቶችን ተጋፍጠዋል ሲል የሂውማን ራይትስ ዎች ዘገባ

ዘርዝሮአል። ላቲሻ ባደር በመብቶች አስከባሪ ቡድኑ የአፍሪቃ ክፍል ምክትል ዲሬክተር ናቸው። በጣም መሰረታዊ የሆኑ የጦርነት ህጎችና የሰብአዊ መብት ህጎች በመንግስታት በዘፈቀደ ሲጣሱ ተመልክተናል። በሱዳን ባለፈው የሚያዝያ ወር በአገሪቱ ጦር ሰራዊት እና በፍጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት በሺዎች የሚቆጠሩ ሰዎችን ሲገድል

በሚሊዮኖች የሚቆጠሩ ንጹሃን ዜጎችን በማፈናቀልም ከፍተኛ የሰብአዊ ቀውስ አስከትሏል። ተፋላሚዎቹ ወገኖች ህዝብ በሚበዛባቸው አካባቢዎች በተደጋጋሚ ከባድ መሳሪያዎችን መጠቀማቸውን የገለጸው የሂዩማን ራይትስ ዎች ሪፖርት ተሰሚነት ያላቸውና ተጽዕኖ ማድረግ የሚችሉ መንግስታት እና ክልላዊ አካላትም ለቀውሱ ቅድሚያ ሰጥተው በህዝቡ ላይ የሚደርሰውን መከራ

ከመታደግ ይልቅ ሰብአዊ መብቶችን የሚያረጋግጡ መፍትሄዎችን ቸል ብለው የአጭር ጊዜ ጥቅማቸውን ማሳደድ መቀጠላቸውን ዘግቧል። ይህ ተጠያቂነት የጎደለው አሰራር እንዲያበቃ የሚያስችል ግፊት የማድረግ ዲፕሎማሲያዊ ፈቃደኝነት በክልልና በአህጉር ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ጭምር ያለመኖሩን በተደጋጋሚም አይተናል።

ለሆነኛ ስኬት ባይበቁም ዩናይትድ ስቴትስና ሳውዲ አረቢያን ጨምሮ በርካታ ሀገራት በሱዳን የተኩስ አቁም ስምምነት እንዲደረስ ጥረት አድርገዋል። የሰሜን ኢትዮጵያው ግጭት እንዲያበቃ በጥቅምት 2015 በግጭት ውስጥ የነበሩ ወገኖች የሰላም ስምምነት መፈራረማቸውን ተከትሎ ባደር እንደዘረዘሩት በትግራይ አንዳንድ አካባቢዎች የሰብአዊ መብት አያያዝ እና የሰብአዊ ሁኔታዎች መሻሻሎችን ቢያስገኝም ትርጉም ያለው ተጠያቂነት እንዲፈጠርና

የመብቶች ረገጣው እንዲያበቃ የተደረጉት ውስን ዓለም አቀፍ ጥረቶች ግን ፈጥነው መክነዋል። በተለይ ባለፉት ስድስት ወራት ውስጥ በአማራ ክልል የዜጎች መብት አያያዝ እያሽቆለቆለ መሄዱንና ውጊያ መቀጠሉን አይተናል።

በሲቪል ማህበረሰቡ ላይ እያደረሰ ያለውን ጉዳትንም ተመልክተናል። ህገ ወጥ ግድያ፣ ጾታዊ ጥቃቶችና እንዲሁም ሁኔታው ሰላማዊ ሰዎች መሰረታዊ አገልግሎት ማግኘት በሚችሉበት መንገድ ላይ እያደረሰ ያለውን አስከፊ ተጽዕኖም መዝግበናል። በ2013 የህዝባዊ ወያኔ ሐርነት ትግራይ ህወሓት ኃይሎች በክልሉ የሚገኙ ጦር ሰፈሮችን ማጥቃታቸውን ተከትሎ በትግራይ የተቀሰቀሰው ጦርነት መጀመሪያ ላይ የፌዴራሉን ወታደራዊ ኃይል ብርቱ ጫና ውስጥ ቢያስገባም

ከኤርትራ ወታደሮችና ከአጎራባቹ የአማራ ክልል ኃይሎች ጋር በመሆን የመልሶ ማጥቃት መጀመሩን ማርያማ ዲያሎ በዘገባዋ ሮይተርስን ጠቅሳ በብዙ መቶ ሺዎች ያለቁበትን የሰሜን ኢትዮጵያውያን ጦርነት አስታውሳለች። እንደ አውሮፓውያን የዘመን አቆጣጠር በ2021 ብቻ ቁጥራቸው 5.5 ሚሊዮን የሚደርስ ኢትዮጵያውያን ተፈናቅለዋል። ይህም በውጭ ግንኙነቶች ምክር ቤት ሪፖርት መሠረት በአሃዙ ግዙፍነት እስካሁን ከተዘገቡ

በየትኛውም ሀገር በአንድ ዓመት ውስጥ በተፈናቀሉ የሀገር ውስጥ ተፈናቃዮች ቁጥር ቀዳሚ ሆኗል ስርጭት ይቀጥላል በመቀጠል ደግሞ ወደ ሌላ ዘገባ ስንሻገር

ዩናይትድ ስቴትስና ብሪታንያ የመን ውስጥ በኢራን እየተደገፉ የሚንቀሳቀሱና እስካሁን ድረስ ከአስራ ሁለት በላይ የሚሆኑ ወደ ኤደን ባሕረ ስላጥ የሚጓዙ ዓለም አቀፍ መርከቦች ላይ ጥቃት የፈጸሙት ሁቲዎች ላይ የአጸፋ ጥቃት ጀምረዋል። የአሜሪካ ድምፁ የብሔራዊ ደህንነት ዘጋቢ ጄፍ ሸልደን ዘጋቢ ከፔንታገን ያደረሰንን ዘገባ ኤደን ገረመው እንደሚከተለው አጠናግረዋለች።

ዩናይትድ ስቴትስና ብሪታንያ የሁቲ የመከላከያ ስርዓትን እንዲሁም ራዳሮችን ኢላማ በማድረግ ተዋጊ ጄቶችን የባህር ላይ መርከቦችንና ሰርጓጅ መርከቦችን ጭምር በመጠቀም ጥቃት መፈጸማቸውን የሀገሪቱ ባለስልጣናት አስታውቀዋል። አብዛኞቹ ጥቃቶችም የሁቲ መሳሪያ ማከማቻዎችና በተደጋጋሚ ድሮኖች የሚነሱባቸው ስፍራዎችን ኢላማ በማድረግ በቀይ ባህርና በኤደን ባህረ ሰላጤ ላይ ጥቃት በሚፈጽሙ መርከቦቻቸው ላይ መፈጸማቸውን ጭምር

አስታውቀዋል። እነዚህ ጥቃቶች የተደረጉት ዩናይትድ ስቴትስ ከሌሎች አስራ ሁለት ሀገራት ጋር በመሆን ያወጣችውንና የመጨረሻ ማስጠንቀቂያ ስትል ከጠራችው ማስጠንቀቂያ በኋላ ሁቲዎቹ ሁለት ጥቃቶች መፈጸማቸውን ተከትሎ ነው። የፔንታጎን ቃል አቀባይ ሜጀር ጀነራል ፓትሬደር እንዲህ ይላሉ። የሚከተል መዘዝ ይኖረዋል። ቃል አቀባዩ የትላንቱን ጥቃት በተመለከተ ከጋዜጠኞች ጋር በነበራቸው ቆይታ ይሄ ለሁቲዎቹ የመጀመሪያ ደረጃ መልእክት ነው ብለዋል።

the Houthis are funded, trained, uh, equipped. ሁቲዎቹ በከፍተኛ ሁኔታ በገንዘብ የሚደገፉትና የሚታጠቁት በኢራኖቹ ነው ስለዚህ ኢራን ይሄንን ረብ የለሽ አደገኛና ህገወጥ እንቅስቃሴ እንዲሁም የተኩስ ልውውጥ በማስቆሙ ረገድ ሚና እንደሚኖራት እናውቃለን

ይህ ጥቃት በቴሄራን ላይ የሚያስከትለው ተጽዕኖ ወደፊት የሚታይ ይሆናል። ይሁን እንጂ የዩናይትድ ስቴትስ የቀድሞው የጦር መሪ ጡረተኛው ጄኔራል ኬነዝ ፍራንክ ሜክንዚ ረቡዕለት በዚህ ዙሪያ ለተሰባሰቡ ቡድኖች ባደረጉት የድረ ገጽ ንግግር ኢራን በጉዳዩ ላይ ምላሽ ትሰጣለች ብለው እንደማያስቡ አስታውቀዋል። እንደሚመስለኝ ነገሩን የማብረድና ያለማብረዱ ሁኔታ ከየመን ያልፋል ብዬ አላምንም። እዚያው የመን ነው የሚቆየው።

መከንዚ አያይዘውም ኢራን ወዳጆቿን እዚያው ትተዋቸዋለች፣ የርቀት ጦርነቷንም እዚያው በራሱ ዕጣ ፈንታ እንዲወስን ትተዋለች ብዬ አምናለሁ። አሁን ላይ ባለ ሁኔታ ዩናይትድ ስቴትስ የፈጸመችው ጥቃት ሁቴዎቹ ላይ መጠነ ሰፊ የሆነ ጉዳት ማስከተሉንና እንዲሁም ደግሞ

ሁቲዎች ከዚህ በኋላ ተጨማሪ የሆነ ጥቃት እንዳይፈጽሙ አቅማቸውን ያመናመነ መሆኑን መሆኑን የዩናይትድ ስቴትስ ባለስልጣናት አስታውቋል። የሀገሪቱ የመከላከያ ባለስልጣን በደንብ ነው የደበደብናቸው፣ በደንብ አጥቅተናል ሲሉ ለአሜሪካ ድምጽ ተናግሯል። ለጄፍ ስሌደን ዘገባ አደንገረመው ከዋሽንግተን ዲሲ

ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። የአሜሪካዊ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመካከለኛው ምስራቅ በድጋሚ ያደረጉትን የዲፕሎማሲያዊ ጉዞ አጠናቀዋል። ኢራን የየመን ሁቴ አማጽያን በቀይ ባህር ላይ የሚተላለፉ የንግድ መርከቦች ላይ ጥቃት እንዲፈጽሙ ትረዳለች ሲሉ የከሰሱት ብሊንከን ጥቃቱ የሚቀጥል ከሆነ ዋጋ እንደሚያስከፍል አስጠንቅቀዋል። የቪኦኤ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴይን የላከችውን ዘገባ ደግሞ እንግድ ወልድ ያሰማናል።

የውጭ ጉዳይ ሚኒስትሩ በዘጠኝ ሀገራት ያደረጉትን ተከታታይ ጉዞ ሐሙስ ግብጽ ካይሮ ላይ አጠናቀዋል። ብሊንከን እንዳሉት በቀጠናው ያደረጓቸው ውይይቶች ዋና ዓላማ በእስራኤል እና ሐማስ መካከል በመካሄድ ላይ ያለው ጦርነት እንዳይስፋፋ ለመከላከልና በጋዛ ለሚገኙ ፍልስጤማውያን ሲቪሎች ተጨማሪ እርዳታ እንዲያገኙ ለማስቻል ነው። እስራኤል በሐማስ ላይ የምታካሄደው ወታደራዊ ዘመቻ ሲጠናቀቅ በጋዛ በሚኖረው አስተዳደር ጉዳይ ላይ

እቅድ መንደፍን በተመለከተ ከመካከለኛው ምስራቅ ሀገራት ጋር የሚደረገው ትብብር መሻሻል እንዳሳየም ተናግረዋል። ሌላው አማራጭ በኢራን በሚደገፉት ሐማስ፣ ሁቲና ሂዝቦላ ላይ የሚፈጸሙትን የሽብር ጥቃቶችንና ውድመቶችን እያዩ መቀጠል ነው። የመጀመሪያው አማራጭ ከተከተልን ማለትም አንድነትን ከፈጠርን፣ እስራኤልን ካካተትን፣ ለጸጥታ አስፈላጊውን ቁርጠኝነት ካሳየንና

ፍልስጤምን እንደ አገር ለመመስረት ጉዞውን ከጀመር፣ ይህ በቀጠናው ችግር ፈጣሪ የሆኑትን ኢራንና አጋሮቿን የሚያገል የተሻለ አማራጭ ነው። በቀጠናው የሚገኙ ሌሎች ሀገራት ለእስራኤል የጸጥታ ዋስትና ለመስጠት መስማማታቸውን ለአገሪቱ ባለሥልጣናት እንደነገሯቸው ብሊንከን አስታውቀዋል። ይህ ሊሆን የሚችለው ግን እስራኤል በበኩሏ የፍልስጤምን እንደ አገር መመስረት የምትደግፍ ከሆነ እንደሆነም አክለው ገልጸዋል።

በእስራኤል አሁን በስልጣን ላይ ያለው መንግስት ሐማስ በፈረንጆቹ ጥቅምት 7 ቀን ጥቃት ሰንዝሮ 1,200 እስራኤላውያንን ከመግደሉ በፊትም ቢሆን የፍልስጤማውያን አገር መመስረት ላይ ተቃውሞ ነበረው። እስራኤል በሐማስ ላይ በምትሰነዝረው ጥቃት ምክንያት በጋዛ ሰርጥ ከነበሩ 2.3 ሚሊዮን ነዋሪዎች ውስጥ አብዛኞቹ መፈናቀላቸውና 23,000 ፍልስጤማውያን ደግሞ ህይወታቸውን እንዳጡ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር አስታውቋል።

በቀጠናው ውጥረት ባየለበት በዚህ ወቅት በኦማን ባረሰላጤ የቀስፍ የነበረን አንድ ነዳጅ ጫኝ መርከብ ኢራን በቁጥጥሯ ስር በማድረግ ወደ ወደዋ በመውሰድ ላይ ነች። ይህም አሜሪካ ባለፈው ዓመት አንድ ነዳጅ ጫኝ መርከቧን ለመውሰዷ የበቀል እርምጃ እንደሆነ ኢራን አስታውቃለች። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ቬዳንት ፓቴል በዚህ ላይ አገራቸው ያላትን አቋም ይናገራሉ።

የኢራን መንግስት መርከቡንም ሆነ ሰራተኞቹን በአስቸኳይ መልቀቅ አለበት። ይህ በኢራን ወይም በኢራን አማካኝነት የተፈጸመው ህገ ወጥ እገታ ዓለም አቀፍ የንግድ ሂደትን ለማስተጓጎል ያለመ ነው። አንድ ተንታኝ ለቪኦኤ እንደተናገሩት ደግሞ ኢራን መርከቧን ማገቷ ከአሜሪካ ጋር ያላት የተለመደ የቁርሾ ምልልስን የሚያሳይ ነው። አሌክስ ቫታንካ በመካከለኛው ምስራቅ ጥናት ጠቋም የኢራን ፕሮግራም መሪ ናቸው።

ይህ ሊያመልጣቸው እንደማይፈልጉት መልካም አጋጣሚ ወስደውታል ብዬ መናገር እችላለሁ። የነዳጅ ጫኝ መርከቡ ከኢራን የባህር ግዛት ሳይርቅ በቀጠናው ይገኝ ነበር። ሆን ብለው ተንቀሳቅሰው በቁጥጥራቸው ስራ አድርገውታል። አሌክስ ቫታንካ እንደሚሉት ዋሽንግተንም ሆነች ቴሄራን የእስራኤልና ሐማስ ጦርነት ወደ ለየለት የቀጠናው ጦርነት ሲቀየር የማየት ፍላጎት የላቸውም።

እንግዲህ ወልዴን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭት ነው። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ ይመልሰናል። በሰሜን ኢትዮጵያው ጦርነት የተጎዳው የትግራይ ክልል የኢንዱስትሪ ዘርፍን ለማነቃቃት የወደሙትን ፋብሪካዎች መልሶ ለመገንባት የፌዴራሉ መንግስት ሁሉን አቀፍ ድጋፍ እንዲያደርግ የክልሉ ኢንዱስትሪ ቢሮ ጠይቋል።

የቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከጦርነቱ በፊት በትግራይ የነበሩ አምራች ኢንዱስትሪዎች አብዛኞቹ በጦርነቱ መጎዳታቸውን ተናግረዋል። የፕሪቶሪያውን ስምምነት ተከትሎ በክልሉ ሰላም ቢፈጠር፣ የኢንዱስትሪውን ዘርፍ መልሶ ለመገንባት ግን የፌዴራሉ መንግስት በቂ ድጋፍ እያደረገ አይደለም ብለዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ ምድን እንደሚከተለው አጠናቅረውታል።

የሰሜን ኢትዮጵያው ጦርነት ከመቀስቀሱ በፊት በትግራይ ክልል 6378 አነስተኛና መካከለኛ ኢንተርፕራይዞች

እንደዚሁም ስልሳ አንድ ትላልቅ ኢንዱስትሪዎች እንደነበሩ የክልሉ የኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምፅ ገልጿል። በጦርነቱ የደረሰው አጠቃላይ ጉዳት እየተጠና መሆኑን የገለጹት ኃላፊው ሆኖም አብዛኞቹ ኢንዱስትሪዎች የተለያየ መጠን ያለው ጉዳት እንዳስተናገዱ ተናግረዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ዘርፉን ለማነቃቃት የክልሉ ጊዜያዊ አስተዳደር እየተንቀሳቀሰ ቢሆንም የፌዴራሉ መንግስት ግን በቂ ድጋፍ እያደረገ አይደለም ይላሉ።

ትግራይ ላይ ሶስት አመት ሙሉ ጦርነት ውድመት የደረሰበት ነው። ስለዚህ የፌዴራል ተቋም ወይም ፌዴራል መንግስት እዚህ ፕሮጀክት ኦፊስ መክፈት ነበረበት። በቅርበት ሆኖ በትግራይ የሚያጋጥም ያለ ችግር ምንድን ነው፣ የብድር ጥያቄ እንዴት መመለስ አለበት፣ ሌሎች ሌሎች ድጋፎች በሚነሱበት፣ ስለዚህ ያለውን ጉዳት እያየ በፌዴራል የተለየ ድጋፍ የሚያደርግበትን ሂደት መፈጠር የነበረበት

የተለየ መመሪያ ወይም አሰራር ወጥቶ ድጋፍ መደረግ እየተገባ ድጋፍ እየተደረገ አይደለም ያለው። ለምሳሌ አሁን በጦርነቱ ምክንያት ማኒፋክቸሪ ኢንዱስትሪ ወድሞ እያለ ወደ ስራ እንዲገቡ የማበረታታ ስራ ሰርቶ በአነስተኛ ወለድ ብድር ይዞ ወደ ስራ የሚገቡበትን ሂደት እየተሰራ አይደለም ያለው። ብድር እንዲቀርብላቸውም አይደረግም ያለው ማለት ነው።

በመቀለ ከተማ ባለው የኢንዱስትሪ ፓርክ ውስጥ ሲሰሩ የቆዩ የውጭ ኩባንያዎች ጦርነቱ ሲጀመር ፋብሪካዎቻቸውን ዘግተው መውጣታቸውን ያወሱት አቶ መሐሪ ጦርነቱ ከቆመ በኋላ እነዚህን ባለሀብቶች ለመመለስ ብዙም ጥረት አልተደረገም ብለዋል።

በትግራይ ላይ ጦርነት ስላለ የውጭ ዜጎች ካላቸው ውጡ ብሎ ዲክለር ያደረገ አካል ነው። ስለዚህ አሁን ደግሞ ወደ ስራ እንዲመለሱ ደግሞ ፌዴራል መንግስት ነው ግፊት መደረግ የነበረበት ማለት ነው። ሰባት የሚሆኑ በኢንዱስትሪ ፓርክ የነበሩ የጨርቃ ጨርቅ ፋብሪካ እና የቆዳ ፋብሪካ ስራ ላይ የነበሩ እስካሁን ወደ ስራ ሊገቡ አልቻሉም። በጦርነቱ ትልቅ ጉዳት የደረሰባቸው ፋብሪካዎች የመልሶ ግንባታ ስራም የፌዴራሉን መንግስት ትኩረት የሚሻ እንደሆነ ይናገራሉ።

ለምሳሌ አልመዳ ጨርቃ ጨርቅ ፋብሪካ አለ። ስለዚህ ወደ ስራ እንዲገባ ሰላሳ ምናምን ሺህ ሰራተኛ ይዞ የነበረ ነው። ከዩኤንዲፒ ከተለያዩ አጋር ድርጅቶች ወይ ተቋማትን በማስተሳሰር ወደ ስራ የሚገባበትን ስራ እየተሰራ አይደለም ያለው። ከልማት ባንክ ብድር እንዲያገኝ የስራ ማስኬጃ ሊሆን ይችላል፣ የሌዝ ፋይናንሲንግ ሊሆን ይችላል። እንደዚ አይነት ሸባ ሌዘር አለ፣ እንደዛ ትልቅ ፋብሪካ ነው። አዲስ መድኃኒትም አለ።

ለምሳሌ ኢንዱስትሪ ፓርክ የገቡ የውስጥ ባለሀብቶችም አሉ። ስለዚህ ለእነዛ የተለየ ድጋፍ አድርገ ያለውን ስራ እድል በማስጠር የስደቱ ሁኔታም ለማስቆም የሚደረገው ጥረት በፌዴራል የሚደረጉ ድጋፎችም በጣም አነስተኛ ናቸው። ኢንዱስትሪዎቹ ያለባቸው ከባንክ እዳ ጋር የተያያዘ ችግርም ፈጥነው ወደ ስራ እንዳይገቡ አድርጓቸዋል ነው የሚሉት። እነዚህ አምራች ኢንዱስትሪዎች ከጦርነቱ በፊት የወሰዱት ብድር ነበረ።

ሶስት አመት ሙሉ ከስራ ውጭ ሆነዋል። ሶስት አመት ሙሉ በጦርነቱ ምክንያት ከስራ ውጭ የሆነ አምራች ኢንዱስትሪ ደግሞ አሁን የሶስት አመት ወለድ እንዲከፍል እየተደረገ ነው ማለት ነው። አሁን ከየት መጥተ ነው ይሄ ብድር መክፈል የሚቻል የሚል ነገር በስነ ልቦናው የራሱ ጭንቀት እየፈጠረ ያለበት ነው። በአምራች ኢንዱስትሪዎች ማለት ነው። ስለዚህ ይሄ ግምት ውስጥ በማስገባት ወለዱ እንዲሰረዝ የማድረግ ስራ መሰራት ነበረበት። ስለዚህ ይሄ ባለመሰራቱ አንድ ትልቅ እንቅፋት ነው። ወደ ስራ እንዳይገቡም መንቆ የሆነብን ይህ ነው ማለት ነው

የፌዴራሉ መንግስት ለክልሉ ኢንዱስትሪ ዘርፍ ልዩ ትኩረት በመስጠት አስፈላጊውን የገንዘብና የቴክኒክ ድጋፍ እንዲያደርግና የክልሉን የኢንቨስትመንት ዕድል እንዲያስተዋውቅ

አቶ መሐሪ ጠይቋል። የትግራይ ኢንዱስትሪ ቢሮ ላሰማው ቅሬታና ላቀረበው ጥያቄ ከኢንዱስትሪ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ኢንቨስትመንት ኮሚሽን የፕሮሞሽን ዳይሬክቶሬት በበኩሉ ስለዚህ ጉዳይ በቅርቡ መግለጫ እንደሚሰጥ በአጭር የጽሑፍ መልእክት አሳውቆናል። የሚመለከታቸው የፌዴራሉ መንግስት መስሪያ ቤቶች ምላሽ ሲሰጡን ወደፊት የምናቀርብ ይሆናል።

በሁለት ዓመቱ የሰሜን ኢትዮጵያው ጦርነት እንደዚሁም በኦሮሚያና በቤኒሻንጉል ክልሎች በነበሩት ግጭቶች ምክንያት የደረሰው አጠቃላይ ጉዳት ከ22 ቢሊዮን ዶላር በላይ እንደሚገመት ታውቋል። ለመልሶ ግንባታ ሥራውም 20 ቢሊዮን ዶላር እንደሚያስፈልግ መጠቀሱን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

ገብረ ሚካኤል እናመሰግናለን። በመቀጠል አስቴር ምስጋናው በአማራ ክልል በተለያዩ ችግሮች ምክንያት ከቤት ንብረታቸው እየተፈናቀሉ ስለሚገኙ ነዋሪዎች አጭር ዘገባ አሰናድታለች።

የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትላንት ባወጣው ሪፖርት በአማራ ክልል ድርቅ በተከሰተባቸው የሰሜን ጎንደር ዞኖች ጃና ሞራ እና ጠለምት ወረዳዎች ውስጥ ከአራት ሺ በላይ ሰዎች ተፈናቅለዋል። ከአንድ መቶ ሰባ ሺ በላይ የቤት እንስሳት ደግሞ ተሰደዋል። በሰሜን ጎንደር ዞን ጠለምት ወረዳ አገጣ ጊዮርጊስ በተባለ ቀበሌ ይኖሩ እንደነበር የሚናገሩት የአካባቢው ነዋሪ ወይዘሮ በላይነሽ ገብረየስ ልጆቻቸውን ይዘው የአራት ቀን የእግር ጉዞ በመጓዝ አዳርቀይ ከተማ

መግባታቸውን ተናግረዋል። በአዳርቃይ ከተማ ጥሏታ በተባለ ቦታ ውሎ አዳራቸውን ዛፍ ስር ካደረጉ ሁለት ወር እንደሆናቸውም ይገልጻሉ። አውሪ ወይ ጠምቶ ይሄ በቃ ችግር የእንጀራ ችግር አምቶ ይሄ የእንጀራ ፍለጋ ነው የመጣሁ። እንጀራ ወይ ፍለጋ ነው የመጣሁ እንጀራል ፍለጋ ስደት የመጣው ሰ መአት ነው በቃ መአት ነው የመጣው አንተ በቃ ዛፍነ ዛፍነነ ቤት ማንከቶነ ነው ቤት ማጠነው መጠና ለ ዛፍነና ያለና በድርቅ ከተጠቁ የገጠራ

አካባቢዎች በስደት ወደ አደር ቀይ ከተማ የሚመጡ ሰዎች ቁጥር በየቀኑ እየጨመረ እንደመጣ የሚናገሩት በአደር ቀይ ወረዳ ግብርና ጽሕፈት ቤት ውስጥ የአደጋ መከላከልና ምግብ ዋስትና ባለሙያ መሆናቸውን የነገሩን አቶ ጌት ያዛ ነው። በከተማው ቁጥራቸው እጅግ የበዛ ተፈናቃዮች ልጆቻቸውን ይዘው በልመና ላይ ናቸው ብለዋል። ወረዳችን ላይ ብዙ ስደተኞች መጥተው ገውተው ብናል ያለፈው አራት መቶ ሰማኒያ አምስት ነበር አሁን ግን ከስድስት መቶ በላይ የሆኑ

በራ ላይ በቃ በከተማው በየበረንዳ ቤቱ በየእንጀራ ምግብ በሚሸጥበት ላይ በቃ አሁን አስቸጋሪ ሁኔታ ነው። ወረዳ በማር ቀበሌ ላይ ዛፍ ላይ ተጠልለው እንደሚኖሩ አሁንም እንደምናያቸው በየማህበር ቤቱ በየክርስትና ቤቱ

በከተማው እንጨት በመሸጥ የአርሶ አደር እንጨት ለኩል በመግባት ይህ አይነት እንቅስቃሴ እያደረጉ ያሉ እና አስቸጋሪ ሁኔታ ነው። በእኛ ወረዳም ድጋፍም አላገኙም። ልጆቻቸውን እንዲቆተቱ ለምታያቸው በየ በምትገኝበት አሁን አንድ ማህበር ክስ አለበት። ማህበር አጋጣሚ እየተሰብስበው ነው ወደ

ሀምሳ በላይ ስልሳ በላይ በረንዳ ላይ የተወሰነ ያቅሙን ያ ማህበረሰብ አካፍሎ ከመብላት ስላለበት እያካፈለ ያለሹ ነገር የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ከአንድ ወር በፊት ባወጣው ሪፖርቱ በአማራ ክልል ሁለት ነጥብ ስምንት ሚሊየን ህዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት ሀያ አምስት በመቶ ያህሉ ብቻ እንደሆኑ ና በስምንት ዞኖች ውስጥ የሚገኙ ሰባት መቶ አስራ ሶስት ሺህ ሰዎች ለአደጋ እንደተጋለጡ ማመልከቱ ይታወሳል።

በአማራ ክልል ሰሜን ጎንደር ዞን ሶስት ወረዳዎች ማለትም በጃና ሞራ፣ በየዳና፣ ጠለምተ ወረዳዎች በ2015/16 መኸር ምርት የተከሰተው ድርቅ ባስከተለው ረሃብ 36 ሰዎች መሞታቸውንና ከ72000 በላይ እንስሳት መሞታቸውን በአካባቢው የሚገኘው የደባርቅ ዩኒቨርሲቲ ከአንድ ወር በፊት አደረግኩት ባለው ጥናት ይፋ አድርጎ ነበር። የጃና ሞራ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሶሃሊ ሀሰን ዛሬ ለአሜሪካ ድምጽ በሰጡት ቃል በወረዳው ውስጥ ካሉ 37 ቀበሌ

ቀበሌዎች ውስጥ በ13 ቀበሌዎች በ2015 16 ምህር ምርት የተከሰተውን ድርቅ ተከትሎ በአካባቢው ያሉ በሺዎች የሚቆጠሩ ሰዎች እንስሳቶቻቸውን በመያዝ ወደ ከተሞች መሰደዳቸውን ገልጸዋል። ድርቁ ምክንያት ከአካባቢያቸው የለቀቁ አባወራና ማወራ የቤተሰብ ኃላፊ የምንላቸው አራት መቶ ሰማኒያ ሁለት ቤተሰብ አንድ ሺ ስድስት በጥቅሉ አንድ ሺ አራት መቶ ሰማኒያ ስምንት ሰዎች

አካባቢያቸውን ለቀው ወደ ከተማ የመጠጋት በተለይ ንዑስ ከተማዎች አካባቢ የመጠጋት ሁኔታዎች አሉ። ጃና ሞራ ወረዳ ላይ ከተማ የምንላት መካነ ብርሃን ትባላለች። መካነ ብርሃን ላይ አብዛኛው ዋስል ትባል ንዑስ ከተማ ጭሮ ለባ ላይ ንዑስ ከተማ አለች። ቀጥሎ ደግሞ መካነብርሃን ዋና ከተማ የጃና ሞራ ዋና ከተማ ነው። ከዛ ተጠግተው ነው እየለመኑ አንድም ለምነን በየቤተክርስቲያኑን፣ በየመስጊዱ በልተን እናራለን

ሰውም ዝም ብለን ስንሞታ እያለ ወደ ከተማ የመግባት ከከተማ የመጠጋት ነገሩ በጣም ረሃቡ እየጠለከረ ሲሄድ ታተው። አብዛኛው ግን ከመንግስት እጅ ነው የሚጠብቁ። ከዚህ ጋር በተያዘውን ድርቁ ላይ መሰረታዊ ችግር የገጠመን ምንድን ነው? ከመኖጥረቱ ጋር በተያዘ እንስሳታቸውን ይዘው ከአካባቢ ወደ አካባቢ እየተንቀሳቀሱ ያሉ አሉ። እንዲው እስካሁን በደረሰን መረጃ የዳልጋ ከብት ሶስት መቶ ስድስት የተሰደዳለ፣ በግና ፍየል አንድ ሺ ሁለት መቶ የጋማ ከብት ሁለት መቶ ሰላሳ አምስት

ከድርቁ ጋር በተያዘም ከንብ ሀብት ጋር በተያዘ አንድ ሺህ አንድ መቶ አስራ ዘጠኝ የልም መንጋ ዝም ብሎ የጠፋለ።

ያው ምንም የሚቀሰም ነገር ባለመኖሩ ድርቅ ከመሆኑ ጋር በተያያዘ አጠቃላይ አንድ ሺህ አንድ መቶ አስራ ዘጠኝ መንጋ ከጥቅሞች የሆነበት ሁኔታ አለ። በጃና ሞራ ወረዳ ጣዋታ ቀበሌ ይኖሩ የነበሩና ሶስት ልጆቻቸውን በመያዝ ወደ ወረዳው ከተማ መካነ ብርሃን መምጣታቸውን የገለጹት ወይዘሮ ታዘብ ጥጋቤ ለችግር መጋለጣቸውን ተናግረዋል። ርወይ ጠምቶ ነው የመጣው የስራ ቦታ አገኛለሁ ብዬ ወደዚህ ሀብታም የሚያሰራ እንዳለ እንጀራ ጋግሬ እበላለሁ ያው ተንቀሳቀ

ሰዎች ጃና ሞራ ሰፊ ከተማ ነው ሲባል በላለው እየመጣው አበምሩ ድርቅ ነው ምንም ነገር የለይም እየመጣ ወደዚህ ድርቅ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንዎቻ ትላንት ባወጣው ሪፖርቱ ከድርቁ ጋር በተያያዘ በአማራ ክልል ጠለምትና ጃና ሞራን ጨምሮ ሁለት ነጥብ አምስት ሚሊዮን ህጻናት ትምህርት ማቋረጣቸውንም

ገልጸዋል። የፌዴራል አደጋ ስጋት አመራር ኮሚሽንና በኢትዮጵያ የተባበሩት መንግስታት የሰብዓዊ እርዳታ አስተባባሪ ትናንት በሀገሪቱ ያለውን ወቅታዊ የሰብዓዊ እርዳታ አቅርቦት በተመለከተ በጋራ ባወጡት መግለጫ በኢትዮጵያ በአምስት ክልሎች አራት ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።

አስቴር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። ለምሽቱ ያዝናቸው መሰናዶዎች እየተጠናቀቁ ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዓለም የሰባት ሚሊዮን ሰዎችን ሕይወት በቀጠፈው የኮቪድ ወረርሽኝ ከባድ መከራ አይቷል ሲሉ

በአሜሪካ የጤና ሚኒስቴር ረዳት ጸሐፊ የሆኑት ሎይስ ፔስ በቅርቡ በአሜሪካ ኮንግረስ ቀርበው መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። ዓለም ወደፊት ከሌላ የከባድ የጤና ወረርሽን ጋር መጋፈጧ የጊዜ ጉዳይ ነው ሲሉም አክለዋል። እነዚህን አደጋዎች የመቀልበስ አቅምን ለማጎልበት ዩናይትድ ስቴትስ ከዓለም የጤና ድርጅት ጋር በቅርበት እንደምትሠራ ባለሥልጣኗ መናገራቸውን ርዕሰ አንቀጹ ጠቅሷል።

ከዓለም የጤና ድርጅት ጋር ውጤታማ የሆነ ትብብር መፍጠር የዓለምን ጤና ዋስትና ለማረጋገጥ አስፈላጊ መሆኑን ረዳት ጸሐፊዋ ሎይስ ፔስ አጽንኦት ሰጥተው ተናግረዋል። የዓለም የጤና ድርጅት ባለፉት ሰባ አምስት ዓመታት ውስጥ በዓለም ዙሪያ የተከሰቱ አያሌ ገዳይ በሽታዎችን በመዋጋት በመቆጣጠር ብሎም የሕክምና ፈውስ በማስገኘት በሁሉም የዓለም አቀፍ የጤና ፈተናዎች በግንባር ተሰልፎ ሲያገለግል ቆይቷል።

የተሻለ የጤና አጠባበቅ መዋቅርን ለመገንባት አሜሪካ ከአጋራቿ ጋር በመስራት ላይ ትገኛለች። ይህም ፈጣን የመረጃ ልውውጥንና የጤና ድርጅቱ ወረርሽኞችን ቀድሞ የመተንበያ አቅሙን ማጠናከርን ይጨምራል።

ክልላዊ አቅምን ለማጠናከርና አዲስ የሚከሰቱ በሽታዎች ሊደቅኑ የሚችሏቸውን አደጋዎች ለመቀነስ ዩናይትድ ስቴትስ ቅድሚያ ትኩረት የሚሰጣቸውን ረዥም ጊዜ የዘለቁ አሰራሮች እያራመድን ነው። ዩናይትድ ስቴትስ የዓለም የጤና ድርጅትን ለማቋቋም ከፈረሙ 59 ሀገራቶች ውስጥ አንዷ ናት። ከዚያን ጊዜ አንስቶም ለስኬት የበቁት በርካታ ስራዎች ተካፋይ ሆነናል።

በተመሳሳይም ባለፉት ሰባ አምስት ዓመታት ውስጥ ድርጅቱ ወደ ተሻለ አቅጣጫ እንዲያመራ ግፊት አድርገናል። ዩናይትድ ስቴትስ ይህ መሠረት እንዲጠበቅና ዓለምን ከቀጣዩ የጤና ስጋት ለመከላከል በቁርጠኝነት መሥራቷን ትቀጥላለች ሲል የዛሬው ርዕስ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ያስተናገድኳችሁ ኳችሁ ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራን ነበረች። ዋና አዘጋጃችን ቆንጂት ታይናት። መልካም የሳምንት ማገባደጅ የሆንላችሁ መልካም ምሽት